በትግራይ ክልል ውስጥ የሚገኙ ዩኒቨርሲቲዎች የ2011 ዓ.ም የትምህርት ዘመን ለመጀመር ዝግጅታቸውን እያጠናቀቁ ናቸው። ሙሉጌታ አጽብሃ ከመቀሌ ተጨማሪያል። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል በክልሉ በሚገኙ ዩኒቨርሲቲዎች መማር ማስተማር ሰላማዊ ለማድረግ የተደረገውን ዝግጅት በተመለከተም በዛሬው ዕለት ጋዜጣው መግለጫ ሰጥተዋል። ከየትኛውም የአገሪቱ ክፍሎች ልጆቻቸውን በትግራይ ወደሚገኙ ዩኒቨርሲቲዎች የሚልኩ ወላጆች ስጋት ሊፈጥርባቸው እንደማይገባና ወደ ቤተሰቦቻቸው እንደለኳቸው አድርገው ሊያስቡ ይገባል ብለዋል። በተለይ ደግሞ ቤተሰብ የተማሪዎች ቤተሰብ የሚያሳስብ የላቸው የሚል ነገር መግለጽ ፈልጋለሁ። ከየትም ብሄረሰብ ቤተሰብ የመጡ ወደ ትግራይ ቤተሰብ ነው እየመጡ ያሉት ቤተሰብ አላቸው። እዚህ ሶማሌ ይሁን፣ ኦሮሞ ይሁን፣ አማራ ይሁን፣ ከየትም ይምጣ እዛ ቤተሰብ አለው እዚህም ቤተሰብ አለሁ። ስለዚህ ትግራይ የሁሉም ብሔር ብሄረሰብ ቤተሰብ ሆነ የሚያገለግል ነው። ስለዚህ ወደ ሌላ ቤተሰብ እየመጡ መሆኑን ነው መገንዘብ ያለባቸው። ልጆቻቸው ናቸው የእኛም ልጆቻችን ናቸው እነሱ። ስለዚህ ከአንድ ቤተሰብ ወደ ሌላ ቤተሰብ የመጡ ስለሆነ በምንም መልኩ ስጋት መኖር የለበትም። አንድ አካባቢ የትግራይ የሆነ ተወላጅ ስለተጠቃ እንግዲህ ቆጥረን ዘር ሌላ ጥቃት እንደዚህ አይነት አስተሳሰብ በፍጹም የለም። ጥቃት የትግራይ ተማሪ የሚሆን ሌላም እንዲጠቃ አንፈልግም። ሁሉም የራሱ በአካባቢ መስራት አለበት። በክልሉ መንግስት የዘንድሮ የትምህርት ዘመን በሰላማዊ መንገድ እንዲካሄድ ዝግጅት መደረጉንም ገልጸዋል። ባለፈው ጊዜያት የመማር ማስተማር ሂደቱን የሚያውቁ በክልሉ ሁኔታዎች ብዙም አልታየም ያሉት ምክትል ርዕሰ መስተዳድሩ፣ ሆኖም ግን ችግሮች አይከሰቱም ተብሎ ስለማይታሰብ እንደ መንግስትና ተቋማቱ ሰላማዊ እንዲሆኑ አስፈላጊ ዝግጅት ተደርጓል ብለዋል። ተማሪዎች ችግሮችም ካጋጠሟቸው በሰላማዊና ሕጋዊ መንገድ ለሚመለከተው አካል ማቅረብ አለባቸው ያሉት ምክትል ርዕሰ መስተዳድሩም የሚነሱ ችግሮችም ወደ ብሔር ወይም ወደ ሃይማኖት በመውሰድ ችግር መፍጠር ትክክል አይደለም ብለዋል። ለአሜሪካ ድምጽ ራዲዮም ሙልጌታ ጽበሃ መቅደም